hagyanya report የውጭ ምንዛሬ መግዣና መሸጫ መካከል ያለው ልዩነት ከሁለት በመቶ በላይ እንዳይሆን የኢትዮጵያ ብሔራዊ ባንክ አሳሰበም። የኢትዮጵያ ብሔራዊ ባንክ የሀገሪቱ ንግድ ባንኮች የውጭ ምንዛሬ በሚገዙበትና በሚሸጡበት ዋጋ መካከል ያለው ልዩነት ከሁለት በመቶ መብለጥ እንደሌለበት አሳስቧል። ብሔራዊ ባንክ ይህንም በተመለከተ ለንግድ ባንኮች በደብዳቤ ማሳወቁም ተገልጿል። በአዲሱ የምንዛሬ ተመን አሰራር ይፋ መሆኑን ተከትሎ በውጭ ምንዛሬ ገበያው ላይ ያሉ ሂደቶችን ሲከታተል መቆየቱን የገለጸው ብሔራዊ ባንክ የንግድ ባንኮች የውጭ ምንዛሬ መግዣ እና መሸጫ መካከል ያለው ልዩነት በዓለም አቀፍ አሰራር መሰረት መሆን ይገባዋል ብለዋል። በመሆኑም የውጭ ምንዛሬ መግዣና እና መሸጫ መካከል ያለው ልዩነት ከሁለት በመቶ በላይ መሆን የለበትም ሲል አስታውቋል። አሁንም ቢሆን ባንኮች የምንዛሬ መግዣና መሸጫ ዋጋቸውን በራሳቸውና ከደንበኞቻቸው ጋር ባላቸው ስምምነት ማድረጋቸውን እንደሚቀጥሉም ብሔራዊ ባንክ አክሎ ጠቁሟል። ንግድ ባንኮች የምንዛሬ መግዣና ዋጋቸውን በተናጠል በየቀኑ ማሳወቃቸውን መቀጠል አለባቸው ያለው ብሔራዊ ባንክ ባንኮች ከውጭ ምንዛሬ ሽያጭ ጋር በተያዘ የሚጠይቋቸውን ኮሚሽኖች ከምንዛሬ መሸጫ ጋር ሳይሆን በተናጠል ለደንበኞቻቸው ማሳወቅ ይገባቸውማል ብሏል። እስካሁን በነበረው አሰራር የንግድ ባንኮች የምንዛሬ መሸጫ ዋጋቸውን ከኮሚሽን ጋር ደምረው ያስተዋውቁ እንደነበረ አስታውሶ ንግድ ባንኮች እነዚህን ጉዳዮች ነጣጥለው ሊያደርጉ ይገባል ብሏል። ባንኮች የውጭ ምንዛሬ መግዣ ዋጋቸውን ከመሸጫቸው ጋር ማቀራረብ እንዳለባቸው የኢኮኖሚ ባለሙያዎች አስተያየት ሲሰጡበት ነበር። የኢትዮጵያ አየር መንገድ ወደ ፖርት ሱዳን ከማክሰኞ ጀምሮ በረራ መጀመሩን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹም። የኢትዮጵያ አየር መንገድ በአፍሪካ 61 ከተሞች ላይ የሚበር ሲሆን ወደ ፖርት ሱዳን የጀመረው በረራ አየር መንገዱ በአፍሪካ ከተሞች ያለውን መዳረሻ ወደ 62 የሚያደርሰው ይሆናል ተብሏል። አየር መንገዱ ከዚህ ቀደም ወደ ሱዳን ዋና ከተማ ካርቱም በሳምንት ሶስት ጊዜ በረራ ሲያደርግ የቆየ ሲሆን በሱዳን ባለው የጸጥታ ችግር ወደ ካርቱም የሚያደርገውን በረራ አቋርጦ እንደነበረ አስታውሰዋል። ሆኖም አየር መንገዱ በፖርት ሱዳን የጀመረው በረራ የሁለቱን ሀገራት ሕዝቦች የቆየ ግንኙነት ይበልጥ የሚያጠናክር ይሆናልም ብለዋል። በተጨማሪም የአየር ትራንስፖርት ትስስሩ የሁለቱን ሀገራት ኢኮኖሚያዊና ማህበራዊ ግንኙነት እንደዚሁም የንግድና የቱሪዝምን እንቅስቃሴ ይበልጥ የሚያሳልጥ ይሆናልም ብለዋል። የሱዳን ሕዝቦች ከፖርት ሱዳን በአዲስ አበባ በኩል ወደ ተቀረው ዓለም መጓጓዝ እንደሚችሉ የገለጹት ዋና ስራ አስፈጻሚው ይህ አዲስ የበረራ መስመር ሱዳንን ከአፍሪካና ከመላው ዓለም ጋር ያላትን ትስስር ያጠናክርላታል ብለዋል። የፖርት ሱዳን አዲስ በረራ የኢትዮጵያ አየር መንገድ ያሉትን ዓለም አቀፍ መዳረሻዎች ወደ 140 ከፍ ማድረጉም ተገልጿል። የፐርፐዝ ብላክ ዋና ስራ አስፈጻሚ ዶክተር ፍሳሸቱን ጨምሮ በአስር ግለሰቦች ላይ በማታለል ሙስና ወንጀል ክስ ተመሰረተም። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ሕግ የፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የቦርድ አባልና ዋና ስራ አስፈጻሚ ዶክተር ፍሳሸቱን ጨምሮ በአስር ግለሰቦችና ና ሁለት ድርጅቶች ላይ ክስ መስርቷል። ክሱ የተመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሶስተኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሾቹ አንደኛ የፐርፐስ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር የቦርድ አባልና ዋና ስራ አስፈጻሚ ዶክተር ፍስሃ እሸቱ፣ ሁለተኛ የተቋሙ ምክትል ስራ አስፈጻሚ ዶክተር ኤርሚያስ ብርሃኑ፣ ሶስተኛ የተቋሙ ቺፍ ኦፕሬሽን ኦፊሰርና የቦርድ አባል ወይዘሮ ኤፍራታ ነጋሽን ጨምሮ በአጠቃላይ አስር ግለሰቦች፣ እንደዚሁም ፐርፐስ ብላክ ኢቲኤች ትሬዲንግ እና ኖትር ዲዛይን ኃላፊነቱ የተወሰነ የግል ማህበር ናቸው። አቃቤ ህግ ክሱን የመሰረተው ፐርፐስ ብላክ ሜክሲኮ አካባቢ ባለሶስት መኝታ ቤቶችን በ1.5 ሚሊዮን ብር እንደሚሸጥ በመቀስቀስና ግንባታ ሳያካሂድ ከ2 ቢሊዮን ብር በላይ ብር በመሰብሰብና ከፊሉን ገንዘብም ወደ ውጭ በማሸሽ ወንጀሎች ተጠርጥሮ እንደሆነ ዘግሷል። ፍርድ ቤቱ ከሳሽና ተከሳሽ በዋስትና ጥያቄ ዙሪያ የሚያደርጉትን ክርክር ለማዳመጥ ለጥቅምት 11 ቀን ተለዋጭ ቀጠሮ መስጠቱ ተዘግቧል። ሳፋሪኮም ኤምፔሳ ግሎባል በተሰኘ ዓለም አቀፍ የክፍያ ስርዓቱ ኢትዮጵያን አካትቻለሁ አለም። የኬንያው የስልክ ኔትወርክ ኦፕሬተር የሆነው ሳፋሪኮም ኤምፔሳ ግሎባል በተሰኘው አገልግሎቱ ኢትዮጵያን ማካተቱን ገልጿል። ይህም ደንበኞች ከኬንያ ወደ ኢትዮጵያ የሞባይል ገንዘብ ልውውጥ እንዲያደርጉ የሚያስችላቸው ነው ተብሏል። በኬንያ ያሉ ደንበኞች አሁን በኤምፔሳ ኢንተርናሽናል ረሚታንስ በኩል ወደ ኤምፔሳ ኢትዮጵያ የሞባይል ገንዘብ ማስተላለፍ ይችላሉ ተብሏል። በዚህ ትብብር በሁለቱም ሀገራት ያሉ ደንበኞች የኤምፔሳ ዋሌት ብቻ የሚያስፈልጋቸው ሲሆን ይህም በኬንያ የሚኖሩና የሚሰሩ ኢትዮጵያውያንን እንደዚሁም በኢትዮጵያ የሚኖሩና የሚሰሩ ኬንያውያንን ይጠቅማል ተብሏል። የኤምፔሳ ኬንያ ደንበኞች ኢትዮጵያን ጨምሮ ከ190 በላይ ሀገሮች በኤምፔሳ ግሎባል አማካኝነት ገንዘብ መላክና መቀበል እንደሚችሉም ኩባንያው አስታውቋል። ሜታ በተለምዶ ፌስቡክ ከኢትዮ ቴሌኮም ጋር በመተባበር የደንበኞቹን ዳታ አጠቃቀም የሚያሻሽል ፕሮግራም በኢትዮጵያ ልጀምር ነው አለም። ደንበኞች አካውንታቸው ሂሳብ ባይኖረውም የሜታ ወይም ፌስቡክ አገልግሎቶችን ለተወሰነ ጊዜ በነጻ በመጠቀም ግንኙነታቸው እንዲያስቀጥሉ የሚያስችል ነው የተባለ ስምምነት መፈጸሙን ኢትዮ ቴሌኮም አስታውቋል። ስምምነቱ የዲጂታል አገልግሎት ተደራሽነትና አካታችነትን ከመጨመር ባሻገር ጤና፣ ትምህርትና የስራ እድሎች የመሳሰሉ ጠቃሚ መረጃዎችን በነፃ ለማቅረብ ጭምር የሚረዳ ነው ብሏል። ኢትዮ ቴሌኮም በለቀቀው መረጃ የአዲስ አበባ የመንገድ ኮሪደር ልማት ህዝባዊ ቁጣ ሊቀሰቅስ ይችላል ሲል ኢሃፓ ገለጸም። ኢሃፓ በሰጠው ሰሞናዊ ጋዜጣዊ መግለጫ የኮሪደር ልማቱ የነዋሪዎችን ሰብዓዊ መብቶች የጣሰ መሆኑን ጠቅሶ የከተማዋ ልማትና እድገት ከነዋሪው መብት መከበርና ከጥቅሞች መጠበቅ በተነጠለ ሁኔታ ሊታይ አይገባም ሲል በመግለጫው ገልጿል። የኮሪደር ልማቱ የበርካታ ነዋሪዎችን የመኖሪያ ቤቶች፣ አነስተኛና ከፍተኛ የንግድ መደብሮች ማፍረሱን ኢሃፓ በመግለጫው አክሎ ገልጿል። ገልጿል ። ፓርቲው የከተማው አስተዳደር ድርጊቶች የነዋሪዎችን ሁኔታ ያላገናዘቡና ምቹ ጊዜን ያልጠበቁ ናቸው በማለትም ወቅሷል። ሀገርኛ ሪፖርት